ትኩረት በአፍሪካ ጤና ይስጥልኝ። እንደምን አላችሁ። በዛሬው ትኩረት በአፍሪቃ ዝግጅታችን ሁለት ርዕሶችን እንመለከታለን። የጀርመን አዲስ መንግስት ስለ አፍሪቃ የሚከተለው መርህ ቀዳሚው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪቃ ሀገራት ያደረጉት ጉብኝትም ሌላው ርዕስ ነው። በዚሁ ቅደም ተከተል ይቀርባሉ። ጀርመን ውስጥ ባለፈው መስከረም በተደረገው አጠቃላይ ምርጫ የተሻለ ድምፅ ያገኙት የሶሻል ዲሞክራቲክ ፓርቲ ኤስፔዴ የነፃ ዲሞክራቲክ ፓርቲ ኤፍዴፒና የአረንጓዴው ፓርቲዎች ፖለቲከኞች ተጣማሪ መንግስት ለመመስረት የሚያደርጉት ድርድር ወደ አግባቢ ፍጻሜ እያመራ ነው። የአዲሱ መንግስት ምስረታ ለ16 ዓመታት ሀገሪቱን በመራሄ መንግስትነት የመሩት የአንጌላ ሜርክል የፖለቲካ ህይወት ፍጻሜ፣ የሚመሩት የክርስቲያን ዲሞክራቲክ ህብረት ሲዲኡ የተቃዋሚ ፓርቲነቱ መጀመሪያ ነው የሚሆነው። የሶስቱ ፓርቲዎች እዚህ ጀርመን በአርማቸው ቅደም ተከተል ኤስፔዴ ቀይ፣ ኤፍዴፔ ቢጫ እና አረንጓዴዎቹ አረንጓዴ የትራፊክ መብራት ተብሎ የሚጠራው ተጣማሪ መንግስት ስለ አፍሪቃ የሚከተለው መርህ ይዘትና እንዴትነት የአፍሪቃ ጉዳይን የሚከታተሉ ታዛቢዎችን እያነጋገረ ባለጉዳዮችን እያሳሰበም ነው። በጀርመን ምጣኔ ሀብት የአፍሪቃ ማህበር ሊቀመንበር ክርስቶፎር ካኔንጊሰር ጉዳዩ ካሳሰባቸው አንዱ ናቸው። አፍሪቃ ሶስቱ ፓርቲዎች እስካሁን በሚደራደሩበት ሰነድ አልተጠቀሰችም ይላሉ። በወይዘሮ አንጌላ ሜርክል ዘመነ ስልጣን የአውሮጳ ጎረቤቷ አፍሪቃ በጀርመን ፌዴራል መንግስት ዘንድ ከፍተኛ ትኩረት ተሰጥቷታል። ጀርመን ለአፍሪቃ የምትሰጠው የልማት እርዳታና ድጋፍ ከፍተኛ ደረጃ ላይ ደርሷል። የጀርመን ቀጥታ የመዋለ ንዋይ ፍሰትም በቢሊዮን ዩሮ አሻቅቧል። ሜርክል ቡድን ሀያ የተባለው የሀብታም ሀገራት ስብስብ ሊቀመንበር በነበሩበት ዘመን የጸደቀው ኮምፓክት ዊዝ አፍሪካ ከአፍሪቃ ጋር የቅርብ ትስስር በተባለው ትብብር መሰረትም ጀርመን ከ12 የአፍሪቃ ሀገራት ጋር የምታደርገውን ትብብርና የምትሰጠውን ድጋፍ አጠናክሮላታል። ከኔንጊሰር ትብብሩ በአዲሱ መንግስትም መቀጠል አለበት ባይ ናቸው። ኮምፓክት ዊዝ አፍሪካ መቀጠል አለበት ብያምናለሁ ቡድን ሀያ የገባው አለም አቀፍ ግዴታ ነው። መራሄ መንግስት ይሆናሉ ተብሎ የሚታመነው አቶ ሾልስ ስምምነቱ ሲደረግ እንደ ገንዘብ ሚኒስትር ተካፋይ ነበሩ። እስካሁን ይቀጥላል የሚል ተስፋ ነው ያለኝ። ጀርመን በሜርክል ዘመን የነበረውን ያክል ቅድሚያ ትሰጣለች ወይ የሚለው ግን አጠያያቂ ነው። ጀርመንም ሆኑ ሌሎቹ የአውሮጳ ህብረት አባል ሀገራት አፍሪካ ውስጥ መዋለ ንዋያቸውን ማፍሰሳቸው ሀገራቸው አፍሪቃን መደገፍና መርዳታቸውም የአፍሪቃን ችግር አላቃለለም ባዮች ብዙዎች ናቸው። የብዙዎቹ የአፍሪቃ ሀገራት ህዝብ ኑሮ አሁንም የከፋ ነው። የስራ አጡ ቁጥርም ከጊዜ ወደ ጊዜ እየናረ ነው። ተችዎች እንደሚሉት ጀርመን እስካሁን የምትከተለው መርህ ከመሰረቱ ካልተቀየረ፣ የመዋለ ንዋይ ፍሰቱም ሆነ የእርዳታው መጨመር ለአፍሪቃ ህዝብ ብዙም የሚተክረው ነገር የለም። ይሁንና መርሁ ለአፍሪካ ህዝብ በሚጠቅም መንገድ የሚቀየረው አሁን ያለው ትብብርና ድጋፍ መቀጠሉ ሲረጋገጥ ነው ባዮችም የዛኑ ያክል ብዙ ናቸው። ኤፒአርአይ በሚል ምህጻረ ቃል የሚጠራው የአፍሪካ የፖለቲካ ጉዳይ አጥኚ ተቋም የበላይ ኦሎሚዴ አቢምቦላ መጀመሪያ ድጋፍና ትብብሩ መቀጠሉን እንወቅ አይነት ይላሉ። ይህ ጉዳይ የልማት ሚኒስትርነቱን ስልጣን የሚይዘው የየትኛው ፓርቲ ፖለቲከኛ ነው በሚለው ላይ የተመሰረተ ነው። ስልጣኑን የሚይዘው የኤፍዲፒ ማለትም የለዘብተኛው ፓርቲ ፖለቲከኛ ከሆነ ኮምፓክት ዊዝ አፍሪካ እና የጀርመን የግል ባለሀብቶች አፍሪካ ውስጥ የሚያደርጉት መዋዕለ ንዋይ ፍሰትን ማበረታታትን የመሳሰሉ መርሆች ይቀጥሉ ይሆናል። የሌሎች ፓርቲ ፖለቲከኛ ስልጣኑን ከያዘ ግን የሚሆነው በግልጽ አይታወቅም። ስደተኞችን በተመለከተ ግን የጀርመን መንግስትም ሆነ የአውሮጳ ህብረት፣ በአጠቃላይ እስካሁን የሚከተሉት መርህ ብዙዎች እንደሚገምቱት ወደፊትም መቀጠሉ አይቀርም። መርሁ በጀርመኖች ዘንድ ወዳጅ የሚባሉትን ብዙዎቹን የአፍሪቃ ሀገራት ሳይቀር ቅር ያሰኘ ነው። አውሮጶች የአፍሪቃ ስደተኞች ወደ የግዛቶቻቸውን እንዳይገቡ መከልከላቸውን እንደ ዋና ጉዳይ አድርገው መጣራቸውን አፍሪቃውያን ብዙ አልፈለጉትም። ጀርመን በጀርመን በኩል የአውሮጳ ህብረት ስለ አፍሪቃ የሚከተለው መርህ እዚህ አውሮጳ ውስጥ በሚያነጋግርበት በዚህ ሳምንት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሶስት የአፍሪቃ ሀገራትን ጎብኝተዋል። የዓለም ብቸኛ ልዕለ ሀያሊቱ ሀገር ትልቅ ዲፕሎማት አሜሪካኖች የአፍሪቃ የሰላም የመረጋጋትና የዲሞክራሲ አብነት የሚሏቸውን ኬንያን ናይጄሪያንና ሴኔጋልን የጎበኙት ሶስት ትላልቅ ዓላማዎችን አንግበው ነበረ። የኢትዮጵያ ጦርነት፣ የሱዳን መፈንቅለ መንግስትና የመሳሰሉ የአፍሪቃ ቀውሶች ስለሚወገዱበት ብልሃት ከአፍሪቃ መሪዎች ጋር መምከር አንድ፣ የአፍሪካን ገበያ ለመቀራመት ዩናይትድ ስቴትስ ከቻይና ጋር በገጠመችው ሽሚያ የበላይነትን ለመያዝ መጣርና በዘመነ ዶናልድ ትራምፕ የተበላሸ የሚባለውን የአሜሪካንን ስም ማደስ ሶስት ብሊንከን ናይሮቢ የገቡት የአፍሪቃ ሕብረትና የራሷ የዩናይትድ ስቴትስ ዲፕሎማቶች የኢትዮጵያ ተፋላሚ ኃይላትን ለመሸምገል የጀመሩት የዲፕሎማሲ ጥረት በተስፋና ቀቢጸ ተስፋ በተቃረጠበት መሀል የኬንያው ፕሬዚደንት ኡሁሩ ኬንያታ አዲስ አበባ ውስጥ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በተነጋገሩ በአራተኛው ቀን ነበረ። ማክሰኞ ለሮብ አጥቢያ ሮብ እስከ ማርፈጃው ከኬንያ ባለሥልጣናት ጋር ከተነጋገሩ በኋላ ብሊንከን ለጋዜጠኞች በሰጡት መግለጫ መስተዳደራቸው ከዚህ ቀደም ያለውን ነበር የደገሙት። ተኩስ አቁሙና ተደራደሩ። ውጊያው መቆም፣ ንግግሩ መጀመር አለበት። ከዚህም በተጨማሪ የኢትዮጵያ ግጭት ለአፍሪካ ቀንድ ሰላምና ጸጥታ አደጋ ነው። ይህ በጣም ያሳስበናል። ኬንያን ጨምሮ እዚህ ላሉ ወዳጆቻችንም አሳሳቢ ነው። ስለዚህ እንዳልኩት ሁሉም ወገኖች ወደ ነበሩበት መመለስ አለባቸው። ሕወሓትና ኦነጦ አዲስ አበባ ለመግባት የሚያደርጉትን ሙከራ ማቆም አለባቸው። ተፋላሚ ወገኖች ጠብ ግጭቱን ለማቆም በጠረጴዛ ዙሪያ እንዲቀመጡ እንፈልጋለን። ሰብአዊ እርዳታ በነፃ እንዲጓጓዝ፣ እስረኞች እንዲፈቱ ጉዳዩ የሚመለከተው ሁሉም ወገን ልዩነቱን በሰላማዊና ህገ መንግስታዊ መንገድ ለመፍታት እንዲጥር እንፈልጋለን። የኬንያ ውጭ ጉዳይ ሚኒስትር ራይቼላ ኦማሞ በአሜሪካው እንግዳቸው አስተያየት በከፊል የተስማሙ አይመስልም። የውጭ ጉዳይ ሚኒስትሯ ብዙ ሺህ ሕዝብ የገደለ ሚሊዮኖችን ያፈናቀለ እና በቢሊዮን ዶላር የሚገመት ምጣኔ ሀብት ያወደመውን ጦርነት ለማቆም ኢትዮጵያውያን ብልሃቱ አይጠፋቸውም ነው ያሉት። ግን ያው ተኩስ አቁም እና ድርድር ከማለት አልዘለሉም። ኢትዮጵያ ለዚህ ቀውስ መፍትሄ መፈለግ አቅም እንዳላት እናምናለን። ተኩስ አቁም ይቻላል ብለን እናምናለን። የሰብአዊ እርዳታ አቅርቦትን የሚመለከቱ ሌሎች ሁኔታዎች እንደሚሳኩ እናምናለን። የኢትዮጵያ ህዝብ መከራን በመቋቋም ጽናትና ብልሃቱ ማመን አለብን። ምክንያቱም መጨረሻ ላይ እነዚህ መፍትሄዎች ከራሳቸው ይመጣሉና። ብሊንከን ከኬንያዊቱ አቻቸው ጋር ሆነው በሰጡት ጋዜጣዊ መግለጫ የሱዳን የጦር ጄኔራሎች ስልጣን ያስወገዱትን የሲቪል መስተዳደር ወደ ስልጣን እንዲመልሱም በድጋሚ ጠይቀዋል። ብሊንከን የናይሮቢ ጉብኝታቸውን አጠናቀው አቡጃ፣ ናይጄሪያ ከመግባታቸው በፊት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናይጄሪያ የሃይማኖት ነፃነት የማይከበርባት ሀገር በማለት የፈረጁበትን ደንብ መስተዳድራቸው ሽሮ ነበረ። ትራምፕ በወንጌላውያን ክርስቲያኖች ግፊት ያጸደቁት ደንብ በህዝብ ብዛት ከአፍሪቃ አንደኛና የብዙ ሃይማኖት ተከታዮችን አሰባጥራ በማኖር የምትታወቀውን አፍሪካዊት ሀገር ናይጄሪያን የመጥፎች መዝገብ ውስጥ የከተተ ነበረ። የአሜሪካ ውጭ ጉዳይ ሚኒስትር መጀመሪያ ያነጋገሩትም የናይጄሪያ የሃይማኖት አባቶችን ነው። ትናንት በምዕራብ አፍሪቃ የምጣኔ ሀብት ማህበረሰብ ኤኮዋስ ዋና ጽህፈት ቤት ተገኝተው ባደረጉት ንግግር ደግሞ ዩናይትድ ስቴትስ ከቻይና ጋር በገጠመችው ሽሚያም የአፍሪቃውያንን ልብ ለማማለል ማለማቸውን ጠቋሚ ነበረ። ቻይናን ብሊንከን በስም ባይጠቅሱም፣ በውጭ ኃይላት ሽሚያ አፍሪቃውያን ግራ ቀኝ መጓተቱ እንደሚያሰጋቸው እንገነዘባለን አሉ። ይሁንና ቀጠሉ የአሜሪካው ዲፕሎማት፣ እኛ አንዱ ምረጡ አንልም አማራጭ እንሰጣችኋለን እንጂ። ግልጽ መሆን እፈልጋለሁ። ዩናይትድ ስቴትስ ከሌሎች ሀገራት ጋር የምታደርጉትን ወዳጅነት መወሰን አትፈልግም። ከእኛ ጋር ያላችሁን ወዳጅነት ግን ይበልጥ ማጠናከር እንፈልጋለን። አንዱን እንድትመርጡ ማድረግ አንፈልግም። አማራጮች እንሰጣችኋለን እንጂ። ብሊንከን ከትናንት ማታ ጀምሮ የጎበኟት የሴኔጋሏ ርዕሰ ከተማ ዳካር የቻይናንና የአፍሪቃን የወዳጅነት ጉባኤ ለማስተናገድ ሽር ጉድ እያለች ነው። ለቻይና እቅድና ዝግጅት ዩናይትድ ስቴትስም አጸፋ ያዘጋጀች መስሏል። ፕሬዚደንት ጆ ባይደን በቅርቡ የአፍሪቃ መሪዎችን ለማነጋገር ጉባኤ ጠርተዋል። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ ጋዜጦች አምድ አድማጮቻችን፣ የጀርመን መገናኛ ብዙሐንን የሰሞኑ የአፍሪቃ ዳሰሳ ዝግጅት የምንጀምረው በኢትዮጵያ ርዕሰ ጉዳይ ይሆናል። ታግልሸር አንዛይገር፣ ዴር ፋራንግ ብሊንክ፣ ዲናው ሚዲያ ዳቮሰር ሳይቱንግና ሌሎችን በርካታ የጀርመን መገናኛ ብዙሀን የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካለፈው ረቡዕ ጀምሮ ከሰሃራ በታች በሚገኙ የአፍሪካ ሀገራት በኬንያ፣ ናይጄሪያና ሴኔጋል የጀመሩትን ጉብኝት የተመለከቱ ልዩ ልዩ ዘገባዎችን ለንባብ አብቅተዋል። ብሊንከን በዚሁ በአፍሪካ የመጀመሪያው ጉብኝታቸው ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ባደረጉት ውይይት በተለይም የሰሜን ኢትዮጵያው ጦርነት በሀገሪቱ አንድነትና ሉዓላዊነት ላይ አደጋ መደቀኑ ብቻ ሳይሆን ለአፍሪካ ቀንድ ጭምር ስጋት መሆኑን ገልጸዋል። ከትግራይ ወደ አማራና አፋር ክልሎች የተስፋ አፋው ይኸው ግጭት በሚያበቃበት ሁኔታ ላይ ዩናይትድ ስቴትስ ከኬንያ ከአፍሪካ ህብረትና በህብረቱ ከተወከሉት ኦሊሴጎን ኦባሳንጆ ጋር ትኩረት ሰጥታ የሰራች መሆኗንም ነው ይፋ ያደረጉት። ብሊንከን ችግሩ በዚሁ ከቀጠለ ሀገሪቱ የመፍረስ አደጋ ይገጥማታል ያሉ ሲሆን፣ የሰባዊ መብት ጥሰቱና ችግሩ የማይገታ ከሆነም ከመጪው የፈረንጆቹ አዲስ ዓመት ጀምሮ አጎዋ ለኢትዮጵያ የሚሰጠውን ከቀረጥ ነጻ ጥቅም ማንሳት ይኖርብናል ብለዋል። ከዚህ ሌላ ጦርነቱን ተከትሎ ለረሃብ የተጋለጡ በሚሊዮን የሚቆጠሩ ዜጎችን ህይወት ለመታደግም የሰብአዊ አገልግሎቱ እንዲዳረስ አሜሪካ የበኩሏን ጥረት እያደረገች ትገኛለች ያሉት ብሊንከን የህወሓትና የኦሮሞ ነጻነት ግንባር ታጣቂዎች ወደ መዲናዋ አዲስ አበባ የሚያደርጉትን ግስጋሴ እንዲገቱም ጠይቀዋል። ብሊንከን በኬንያው ጉብኝታቸው ከኢትዮጵያ ሌላ በኮቪድ ወረርሽኝ መከላከልና በጤና አገልግሎት መስፋፋት፣ አሳሳቢ በሆነው በምድራችን የአየር ጸባይ ለውጥ፣ በታዳሽ ኃይል መጠናከርና፣ በዓለም አቀፍ የምጣኔ ሀብት ትስስር፣ በቀጠናው ሰላምና ደህንነት፣ በዴሞክራሲና የሰብዓዊ መብት አያያዝ ጉዳዮች እንዲሁም በአፍሪካ አሜሪካ ትብብር ዙሪያም ውይይት ማድረጋቸው ታውቋል። ይህ በእንዲህ እንዳለ አሜሪካ ናይጄሪያን የሃይማኖት ነጻነቶችን ይጥሳሉ ካለቻቸው ሀገራት ዝርዝር መዝገብ ውስጥ መሰረዟን ብሊንከን በጉብኝታቸው ወቅት ይፋ አድርገዋል። ሆኖም በሀገሪቱ የሚንቀሳቀሱት ቦኮ ሃራምና ኢስዋፕ የጂሃዲስቶች ቡድን አሁንም አሳሳቢ ተደርገው በአሜሪካ የውጭ ጉዳይ መስሪያ ቤት መመዝገባቸው ተገልጸዋል። ከኢትዮጵያ ጉዳይ ሳንወጣ ፕሬስ ፍሮም አርቲ ዶችላንድ እና ፕሬስ 24 ኔት ከፍተኛ ቁጥር ያላቸው የትግራይ ኃይላትን የሚቃወሙና የኢትዮጵያ መንግስት ደጋፊ ሰልፈኞች እንደ ሲኤንኤንና ቢቢሲ ያሉ ዓለም አቀፍ የመገናኛ ብዙኃን የሰሜን ኢትዮጵያን ግጭት በተመለከተ ሀሰተኛ ዘገባዎችን ያቀርባሉ፣ የዋሽንግተን አስተዳደርም ለትግራይ ኃይሎች ድጋፍ ይሰጣል በሚል ተቃውሞ ማሰማታቸውን ዘግበዋል። የጀርመኑ ተነባቢ ጋዜጣ ደር ሽፒግል ደግሞ ሰሞኑን የኢትዮጵያ መንግስት ደጋፊዎችን የሰልፍ ፎቶ አያይዞ ባወጣው አጠር ያለ ዘገባ በኢትዮጵያ የተከሰተው ግጭት ለአዲስ አበባ ነዋሪዎች እጅግ የራቀ ነበር። አሁን ላይ ግን የትግራይ ታጣቂዎች ወደ ርዕሰ ከተማዋ ግስጋሴ ለማድረግ እንቅስቃሴ መጀመራቸውን ተከትሎ መንግሥት የመዲናዋ ነዋሪዎች ራሳቸውን አደራጅተው ከተማዋን በንቃት እንዲጠብቁና እንዲከላከሉ ጥሪ አስተላልፈዋል የነዋሪዎቹ ሀሳብስ ምን ይሆን? ሲል ዘገባውን በጥያቄ ቋጭቷል። በሱዳን ከሳምንታት በፊት ወታደራዊው መሪ ጄኔራል አብዱልፈታ አልቡርሃን በመፈንቅለ መንግስት ጊዜያዊ ጥምር መንግስቱን በማፍረስ ስልጣን ከተቆጣጠሩ በኋላ ህዝባዊ ተቃውሞ ተባብሶ መቀጠሉን ዶችላንድ ፉንክ አህጉት ሳይት ኦንላይን፣ ደር ስታንዳርድ እና ሌሎችም የጀርመን መገናኛ ብዙሃን ዘግበዋል። የሱዳን ዴሞክራሲ የማህበረሰብ አንቂዎችን የመንግስት የጸጥታ ኃይላት 15 ያህል ለተቃውሞ አደባባይ የወጡ ሰዎችን ከገደሉ በኋላ የተጠናከረ ሰላማዊ ትግል እንዲካሄድ ለህዝቡ ጥሪ አቅርበዋል። አልቡርሃን አሁን የቁም እስረኛ ባደረጓቸው ጠቅላይ ሚኒስትር አብደላህ ሐምዶክ ይመራ የነበረውን ሲቪል አስተዳደር ካባረሩና አያሌ ፖለቲከኞችን ካሰሩ በኋላ ራሳቸውን የአዲሱ ጊዜያዊ የሽግግር መንግስት መሪ አድርገው መሾማቸው ዓለም አቀፍ ውግዘትን ያስከተለባቸው ሲሆን ሀገሪቱንም ለቀውስ ዳርጓታል። የጅምላ እስሩም ተጠናክሮ መቀጠሉ ታውቋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነር ሚሼል ባቼሌት የመንግስት ታጣቂ ኃይላት በተቃውሞ ሰልፈኞቹ ላይ ጥይት መተኮሳቸው እጅግ አሳፋሪ ነው ሲሉ አውግዘዋል። በዜጎች ላይ የሚፈጸሙ የሰብአዊ ሕጎችን የጣሱ በደሎች በአፋጣኝ እንዲቆሙም ጠይቀዋል። በሱዳን ውጥረቱ ባየለበት በአሁኑ ወቅት የጦር ኃይሎች ምክትል አዛዥ ሞሐመድ ሐምዳን ዳጋሉ ወይም በቅጽል ስማቸው ሄሜቲ በ አል ቡርሃን የተሰጣቸውን የምክትል መሪነት ስልጣን አልቀበልም ማለታቸው የሚታወስ ነው። ቬልት ዚሽተንና ሌሎችም የጀርመን መገናኛ ብዙሃን የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኢኳዋስ 21 ሚኒስትሮችን ጨምሮ ከ150 በላይ በሚሆኑ የማሊ መንግስት አባላት ላይ ማዕቀብ መጣሉን ኤፍኤፋ ካናል በሰሞኑ ዘገባው ገልጿል። አካባቢያዊ ጥምረቱ ኤኳስ በዘጠኝ ወራት ውስጥ ሁለት መፈንቅለ መንግሥት በተስተናገደባት ማሊ አዲሱ የሽግግር መንግስት አባላትና ቤተሰቦቻቸው ሀብትና ንብረት ላይ እንዲሁም በጥምረቱ አባል ሀገራት ውስጥ የጉዞ ዝውውር እገዳ ጥሎባቸዋል። መፈንቅለ መንግስቱን ተከትሎ የጁንታው ኃይላት የሚመሯትን ማሊ ከአባልነት ያገደው ኤኮዋስ በመሪዎቹ ላይ የማዕቀብ እርምጃውን የወሰደው በቀጠናው ከአልቃይዳና ከአይኤስ ጋር ግንኙነት ያላቸውን አሸባሪ ቡድኖች ለማጥፋት ህብረቱ በጋራ እየሰራ ያለውን እንቅስቃሴ የሚያደናቅፍ በመሆኑና በሀገሪቱ በቀጣዩ ዓመት የካቲት ወር ላይ ይካሄዳል ይሄዳል ተብሎ የነበረው ብሔራዊ ምርጫ በጊዜው ሰሌዳ መሰረት እንዳይከናወን እንቅፋት ፈጥሯል በማለት ሲሆን ማዕቀቡ የሽግግር መንግስቱ አባላት ምርጫው የሚካሄድበትን ቀነ ገደብ እንዲያከብሩ ያስገድዳል የሚል እምነትም አሳድሯል። ከዘጠኝ ወራት በፊት የመጀመሪያውን መፈንቅለ መንግስት በማድረግ በምርጫ ስልጣን የያዙትን የማሊው ርዕሰ ብሔር ኢብራሂም ቡባካር ኬይታን ባለፈው ግንቦት ወር አጋማሽ ላይ በሌላ መፈንቅለ መንግስት ከስልጣን ያስወገዱት የመከላከያው ጦር አመራር ኮሎኔል አሲሚ ጎይታን ማሊ የሼክ ግር ፕሬዝዳንት ሆነው እንዲያገለግሉ የሀገሪቱ ሕገ መንግሥታዊ ፍርድ ቤት መወሰኑ ይታወሳል። ካሜሩን በመንግስት የአገልግሎት ሰጪ ተቋማት ውስጥ የሚሰሩ አብዛኛዎቹ ሰራተኞች የኮቪድ ወረርሽኝ መከላከያ ክትባትን የመውሰድ ፍላጎት እንደሌላቸው ባለስልጣናቷ ማስታወቃቸውን ኤፍኤፍ ካናል በሰሞኑ ዘገባው ገልጿል። የአሜሪካ ራዲዮን በዋቢነት ጠቅሶ ዘገባው እንዳመለከተው ከ300 ሺህ በላይ የመንግስት ሰራተኞች ክትባቱን እንዲወስዱ ዕቅድ የተያዘ ቢሆንም በተለያዩ ባህላዊ እምነቶች፣ ሶሻል ሚዲያዎች በሚያሰራጯቸው የተዛቡ ትርክቶችና ቫይረሱ ከእንግዲህ ካሜሩናውያንን አያጠቃም በሚል ሐሰተኛ መረጃ ሳቢያ እስካሁን ክትባቱን የወሰዱት ሰዎች ቁጥር ከሦስት መቶ አይበልጥም ሲሉ የሀገሪቱ የጤና ጥበቃ ሚኒስትር ማናኦዳ ማላቼ ተናግረዋል። የክትባት መርሃ ግብሩ ቡድን መሪ የሆኑት ሮላንድ ጃላ በበኩላቸው ለአብነት አራት መቶ ያህል የካሜሩን የህዝብ አገልግሎትና የአስተዳደር ማሻሻያ ሚኒስቴር የስራ ባልደረቦችን በነፃ ለመከተብ እቅድ የተያዘ ቢሆንም ባለፉት አስር ቀናት ውስጥ በፈቃደኝነት ክትባት የወሰዱት አስራ አንድ ሰዎች ብቻ ናቸው ብለዋል። ከአንድ ወር በፊት የካሜሩን የህግ ባለሙያዎች ማህበር አንዳንድ የመንግስት ባለስልጣናት የኮቪድ መከላከያ ክትባትን ያልወሰዱ ሰራተኞችን በቢሮ እንዳይገኙ ሲከለክሉ ታይተዋል ሲል በመውቀስ በተቃራኒው የትኛውም የህዝብ አገልግሎት ሰጪ መስሪያ ቤቶች ተገልጋ የክትባት ካርድ እንዲያቀርብ የሚያስገድድ ህግ አለመኖሩ የመመሪያውን አድሏዊነት አመላካች ነው ሲሉ ተችተዋል። ማህበሩ የህብረተሰቡን የግንዛቤ አድማስ በማስፋትና የክትባቱን ተጠቃሚነት በማስተማር በነቂስ ክትባቱን የሚወስድበት መላ እንዲፈጠርም አሳስበዋል። አድማጮቻችን፣ የዛሬው ዝግጅታችን በዚያው በቃ። እንዳልካቸው ፈቃደ ከፍራንክፈርት በዚሁ እሰናበታችኋለሁ። ጤና ይስጥልን ደናውኑ